You with SPS Radio. Ka SPS Radio, download the Madragun Namasak Mulu Programun and Dead Madimaka Dimichil Lemeradat, SPS.com.au slash Sam Doctor Mohammed uh, Kahir Omar, The Dynamics of an Unfinished African Dream, Masahaf Derasi. ከነጻነት በኋላ በኤርትራ ሁኔታ ካለፉት ጥንታዊና ወይም በትግሉ ወቅት ከነበሩት ህልሞች ጋር በምን መልኩ ይነጻጽራል? እንደምን ይገልጡታል? በእርግጥ ህልሟ እውን ሆኗል? ወይም በዚህ በመጽሐፉ ላይም እንደሚያነሱት ያልተፈታ ህልም ነው የሚለው ና ያልተፈታ ህልም ሲባል ምን ማለት ነው? ኤርትራ በሺ ዘጠኝ መቶ ዘጠና አንድ ሚሊታሪ ኤርትራ ኢፒኤልኤፍ ተቆጣጥረው በሺ ዘጠኝ መቶ ዘጠና ሶስት ሬፈረንደም ተካሂዶ የአንድ አገር ናጽነት አግኝተዋል። ኢንዲፔንደንስ አግኝተዋል። ግን ከዛ ቀጥሎ በጣም ዲክታቶሪያል የሆነ በጣም ሪፕሬሲቭ የሆነ ሬጅም መጥቶ፣ ለምሳሌ አሁን ከኤርትራ የሚሰደዱት በቀን ምናልባት መቶ ከመቶ በላይ የሚሆኑ ሰዎች ወደ ሱዳን፣ ወደ ኢትዮጵያ ይፈልሳሉ። እና ያልደረሰ ይሄን የሚባለው ኤርትራ እንደ አንድ ዲሞክራቲክ የሆነ ሀገር ኮንስቲቱሽን ያለው ህዝቦቹ የእሳቸው ፋንታ ራሳቸው የሚያደርጉበት አልደረሰም። አሁንም በጣም አፋኝ የሆነ ለምሳሌ በአንድ ወልቀሰብ የሚመራ ቢፈልግ ከጎረቤት ሀገሮች ጋር ብዙ ውጊያዎች የገባ ቢፈልግ አሁንም ያለው ለምሳሌ በኤርትራና ኢትዮጵያ ያለው ግንኙነት በአብይ አህመድና በእስያስ ያለው ግንኙነት ነው የህዝቦች ግንኙነት ነው ለማለት አይቻለም። እና ስምምኖች ተደርገዋል ይባላል። የኢትዮጵያም ሆነ ኤርትራ ህዝብ የሚያውቀው ነገር የለም። እና አሁን ኩን ያልሆነ ህልም የሚባለው ኤርትራ እንደ ነፃ ዲሞክራቲክ ሀገር የራሱን ፈንታ በራሱ የሚያስተዳድረው ከዚህ ያለው ዲክታቶሪያዊ በጣም ጨቋኝ ስርዓት ተገላግሎ ራሱ ዲሞክራቲክ የሚሆንበት ነው። እና ይህንን ጉዳይ ደግሞ ለኤርትራ ብቻ አያሳይም። ብዙ የአፍሪካ ሀገሮች ነፃ ሆነዋል። እና አብዛኞቹ ዲክታተሮች የሚመሩ ሀገሮች ናቸው። እና የዲሞክራሲ ህልም በሌሎች ብዙ አፍሪካ ሀገሮች እስካሁን ድረስ አልተሳካም። የኛው ነው ያልተሳካ ህልም ነው። የኤርትራ ህልም እውን እንዲሆን ጥረት በማድረግ እርሶ ሆኖ ሌሎች ታዋቂ ኤርትራውያን ፕሬዚደንት ኢሳያስ አፈወርቂን ወደ ተሻለ አማራጭ የሚሄዱበትን መንገድ ብልሃት ለማመላከት ሞክራችሁ ነበር። ያ ውይይት ምን ይመስል ነበር? ምን የተሻለ ሀሳብ ይዛችሁ ቀረባችሁ? የእሳቸውስ ምላሽ እና አሁን ባሉበት ሁኔታ እንዲቀጥሉ ያደረጋቸው ዋነኛ ምክንያቶች ምንድን ናቸው? አስራ ሶስት ነበር ነው በአካዴሚያ የነበሩ ሰዎች ነበርን እና በበርሊን በሁለት ሺ አመተ ምህረት ተገናኝተን አንድ ኦፕን ሌተር ግልጽ ደብዳቤ ለፕሬዚደንት ኢሳያስ ጻፍን። ለምሳሌ ከኢትዮጵያ ጋር ያካሄደው ሺ ዘጠኝ መቶ ዘጠና ስምንት ጦርነት አገባብ ያልነበረው እና ሰላም አማራጮችን ለመቀበል ዝግጁ አለመኖሩ በኤርትራ የሞልቲፓርት ሲስተም እንዲሄድ ገዢው ፓርቲ ኢፒኤልኤፍ በኋላ ህግደፍ የሆነውን ሁሉም የኢኮኖሚን ሆነ የፖለቲካ ምህዳሩ በጣም አጥቡቦት በራሱ ብቻ የሚሄድ መሆኑን ጥፍን መጀመሪያ ጊዜ ኦፕን ክሪቲሲዝም የደረስ እዛ ነበር እና እሱም ላነጋግራችሁ ብሎ አደመኛ አስመራ ላይ ከሱ ተገናኘን። እናንተ ሀገራችሁን በድላችኋል። ለወያኔ ጥሩ እድል ሰጥታችኋል ስለዚህ ተጻጽተን ብላችሁ ልትፈርሙለት ይህን ወረቀት አዘጋጅቻለሁ ለው አለን። እኛም ደግሞ እኛ ይጻፍ ነው አጥንተን ነው ምንም የተሳሳትነው ነገር የለም አሁን የምንጻጻተውም ነገር የለን አልነው። እሱ በኋላ እሺ ወረቀቱን ቀደዋለሁ አለን። እና የኔ ስህተት ቤት ለእናንተ ክፉት ነው በሆነው ጊዜ ልትመቱ ትችላላችሁ። በዛ ተሰናበት ምንም እንትን ዲስከስ አላረግም። ነጥቦችን ያናሰናቸው እሱ ይህን ያደረገው በዛን ጊዜ ግፊት ነበረው። ኢፒኤልኤፍ ራሱ ተለያይቶ ነበር። ብዙ መሪዎች፣ የዲፌንስ ሚኒስትር የነበረው፣ የውጭ ጉዳይ ሚኒስትር የነበረው፣ ሌሎችም ሚኒስትሮች ዲሞክራቲክ ሪፎርም እንዲያደርግ ጠይቀውት ነበር በዛን ጊዜ ግን ግልጽ ሆኖ አልነበረም በዛን ጊዜ እና ብዙ ፕሬሽር ስለነበረው ጊዜ ለማሳለፍ ብሎ ነው። ከአንድ ወር በኋላ በኤቲን ሰፕቴምበር ቱ ታውዘንድ ዋን ሁሉም በዲሞክራሲ የሚናገረው ምን አስሮ ትንሽ ጭላንጭል የነበረው ነፃነት አቋረጠና በሙሉ የፕራይቬት ፕሬስ ነበረው እነሱን ዘግቶ ሞር ቶታሊቴሪያን የሆነ ሲስተም ፈጠረ። ከዛ በኋላ ይሄ ራሱ ህግደፍ የሚባለው ሚቲን አርጓ አያውቅም። ተቀምጦ ተነጋግሮ አያውቅም። በኋላ በጣም የተረረ እንፈጠረ። ይህን የፈጠረው ግን አሁን ታሪኩን ስናየው እሱ ስልጣን ከያዘበት ጊዜ ለምሳሌ በጀብሃ በብዙ ጊዜ የሚነገረው እኔም በጽህፈቱ ጽፌ ያለሁት ሲያሳፍ ወርቀ ለምን ነው ሜዳ የሚሄደው የሚባል ከሳንኬል ጆርጆ የሚለው በደርግ ጊዜም ዳዊት ወልደ ገርጊስ የኤረትራ ገዢ በነበሩበት ጊዜም ተናግሮ ነበር። የኤሌክሽን ሲመጣ ተናግሮ ነበር። እሱ ራሱ ይዞ በካግኑ ስቴሽን የሲያየንትን የነበረው በአስመራ እንዳስገባው። ሌላ ደግሞ አለ። የኢትዮጵያ ጀኔራል ዳንኤል መንግስቱ የሚባለው የውጭ የስለ ኃላፊ የነበረ የኢትዮጵያ እሱ ከኛ ጋር ይሰራ ነበር የሚለውን ንግግር አለ። እና ሲገባም መጀመሪያ ለጀብሃ ለማፍረስ እንደሆነ ሶስት ሰዎች ሆነው ሲያስ አፈወርቂ፣ ሀይለ ድሩዕ እና ተስፋይ ገረ ስላሴ ያሉበት ምስጢራዊ ውድብ ሆነው ነው ጀብሃ የገቡት። ሲያስ ራሱ ሌላ ኢላማ ሊኖረው ይችላል እና ሀይለ ድሩዕም እነ ሌሎችም አሁን ታስረው የት እንደገቡ አይታወቅም። ለምሳሌ ብዙ ኢትዮጵያ ምናልባት አያውቁም። የሆነ ሀያ አምስት አመት አላቸው ሰዎች ታስረው የት እንደገቡ የማይታወቁ እና የኤርትራ በጣም የታወቁ ሊደርስ የነበሩም የኢፒኤልኤፍ አሁን የት እንዳሉ የማይታወቁ ነው እና ከበፊት ጀምሮ ይሄ ቶታሊቴሪያን ሲስተም በኢፒኤልኤፍ ራሱ ሳለ የፈጠረው ነው። እነሱ የሚጻረሩትን ሁሉ እየገለለ እየመጣ እስከዚህ ደርሰዋል። እና አሁን ኦፕን በሆነ ኢንቫይሮንመንት ለመኖር አይችልም። ለዚህ ምክንያት ነው ቦርደሮቹ የተዘጉት ቦርደሮቹ ቢፈቱ ህዝቡ ሁሉ ይሄዳል ማለት ነው እና በዚህ ምክንያት ነው ይሄ ቶታሊታሪያን ሬጂም የፈጠረው ከበፊቱ ጀምሮ የተነሳበት ነው። እንደሚታወቀውም ኤርትራ የሚለው ቃሉ ምር ከጣሊያንኛ የመጣ ነው እና ኤርትራ ቀደም ሲል ከጣሊያን ጊዜ በፊት ከጥንታዊ ታሪክዋ በምን የሀገር ስያሜነት ነበር የምትታወቀው? እርግጥ ኢትዮጵያ በኩል ያለው ታሪክ እኛ አካል ነች የሚል ነው። በርሶ በኩል ምን ነበር መለያዋ? ምን ነበር እንደ ሀገር መጠሪያዋ? አንድ ሀገር አልነበረም። ኤርትራ የሚባል አንድ ሀገር አልነበረም። እነሱ ለምሳሌ ዩጋንዳ ወይም ሩዋንዳ፣ እነዚህ የአፍሪካ ሀገሮች አብዛኞቹ እንደዚህ ነው፣ በቅኝ ግዛት የተመሰረቱት ናቸው። እና ለምሳሌ የአፋር ህዝቦች አሉ ለምሳሌ የአፋር ህዝቦች፣ እኔ በቅርቡ አሁን ሰሚቼ ነበር ቃለመጠይቅ፣ ጀነራል ሳትካን የሚለው ለምሳሌ አግሪመንት፣ ጣሊያን አንድ መሬት በአሰብ የገዙት የኢትዮጵያ ወክለው ነው ያደረጉት ስምምነት የሚል ነበር። የአፋር ታሪክ ብናይ ለምሳሌ ምኒልክ እስከሚመጣ ድረስ በኢትዮጵያ ምንም ግንኙነት አልነበራቸውም። ራሳቸው የቻሉ ሶልትኔት ነበሩ። ለምሳሌ ዶክተር ሀሺም አሻሚ በአማርኛም ተርጎመውታል ሰባት መቶ ገጽ ያለው መጽሐፍ ጽፈዋል። የአፋር የደንከል ታሪክና ምንጭ አርክ የሚል በአማርኛ ተተርጎመዋል። እዚያ ላይ አስራ ዘጠኝ ስምምነቶች አሉ ከውጭ ሀገሮች የአፋር ሶልትኔት ያደረጉት ከኢታሊያ፣ ከእንግሊዝ፣ ከፈረንሳ ያደረጉት እና አንድ ስምምነት ከውጭ ሀገር ሊያደርግ የሚችል ራሱን የቻለ አካል ባይኖረው ሊያደርገው አይችልም። እና ይሄ አንድ ነው። ሁለተኛ ይሄ የቤጃ ቲግሬ ቤልት የሚለው እኔ አብዛኛው ትስስሩ በመጨረሻው ከዚህ ፉንጅ ኪንግ ዶም የሚባለው በሱዳን ና በምዕራባዊ ኤርትራ በነበረው በኩል የነበረው እሱ አካል ነበረ ለአንድ ጊዜ እና የኩናማ ና የናራ ህዝቦች ራሳቸው የቻሉ ሴቶች ነበሩ እና ከኢትዮጵያ የሚገናኘው ያኛው የ ደቡብ ኤርትራ ብቻ ነው የነበረው። ከሰሜን ትግራይ የሚገናኘው አሁንም ለምሳሌ የቀድሞዎቹ ለምሳሌ ኤርትራ ከኢትዮጵያ ትሁን የሚለው እና አንዳንዶቹ አሁንም ያነሱታል። ትግራይ ትግርኛ የሚለው ትግራይና ኤርትራ አንድ ናቸው። እነሱ የሚወስዱት በትግርኛ የሚናገሩ ህዝቦች ብቻ ናቸው። እና ሌሎች አስር የሚሆኑ የተለያዩ ህዝቦች አሉ። በኤርትራ ትም ያላቸው አሉ። እስከ ዛሬም ይነጋገሩበታል። የትግራይ ትግርኛ የሚባለው ትግራይና ኤርትራ አንድ እንዲሆን እነሱ የሚሉት ሁላቸው ትግርኛ ተናጋሪዎች ናቸው። አንድ መሆን አላት። ሌላው ይሄ ነጻ እንዲሆን ከናይንቲን ፎርቲስ የጀመረ ነው። ለምሳሌ ኤልኤፍ በናንቲንስክስቲ በግብጽ ነው የተመሰረተው። እና አንዳንድ ኢትዮጵያውያን ግብጽ ኢትዮጵያን ትን ለማድረግ ብላ ነው የሚሉት አለ። ግን የኤርትራን ኢንዲፔንደንስ ሙቭመንት እንዳልኩት በናይንቲን ፎርቲስ የጀመረ ነው። በጣም ቡርቱ እንቅስቃሴ የነበረው በዛን ጊዜ የጀመረው ነው እና ራሱን የቻለ ኤርትራ የምትባል ሀገር አልነበረም። የተለያዩ ሶልተነቪስ ነበሩ። በአፋር ኩናማ ና ናራ የራሳቸው ነበራቸው። ቤኒ አምርና ሌሎቹ የቤጃ ና የትግሬ ተናጋሪዎች ራሳቸው የቻለ ነበራቸው ማለት ነው። ለምሳሌ በአቆርዳት በምዕራባዊ ቋላ የሚገኘው ነው ከአርባ ሺህ በፊት የነበረ ቅርሶች ተገኝተዋል። ዋን ኦፍ ዘ ኦልደስት ኢንደ ሆርን ኦፍ አፍሪካ ነው የሚባለው። ጥናቱን ያካሄደው አንድ ኢትዮጵያዊ የነበረ መጀመሪያ ጊዜ በናይንቲን ፎርቲ ፎር ወስደው በሱዳን ሚውዚየም የተቀመጠው አርቲፋክት ሲመረምሩት አርባ ሺህ ገደማ ከአክሱማይት ኪንግዶም በጣም ጥንት የሆነ በፊት የነበረ ነው። ኢትዮጵያ ውስጥ አሁን የምትገኘው የለውጥ ሂደት ወይም ሽግግር ላይ ነው። በብዙዎች እምነት ኢትዮጵያ ውስጥ ለውጡ ሰምሮ ዲሞክራሲያዊ ተቋማት ተገንብተው ወደ ዲሞክራቲክ አገርነት ከተለወጠች አገሪቱ ያ በኤርትራ የወደፊት የዲሞክራሲ ግንባታ ሂደት ላይ ሊያሳድር የሚችለው በጎ ተጽዕኖ ሊኖር ይችላል ወይስ ኖረም አልኖረም አሁን ባለው ሁኔታ ይቀጥላል የሚል እሳቤ ነው ያሉት እርሶ? እኔ ከማየው ኢትዮጵያ ትልቅ ሀገር ነው። አሚን መቶ ሚሊዮን ህዝብ ያለ ሀገር ናት። ጎረቤት ሀገር ናት። ሁልጊዜ እኛ ኤርትራውያን የምንመኘው ኢትዮጵያ በሰላም በዲሞክራሲ እንድትኖር ነው። ኢትዮጵያ ሰላም፣ ኢትዮጵያ ዲሞክራሲያዊት ከሆነች ለእኛም በጎ ተጽዕኖ አለው። ብዙ በጎ ተጽዕኖ አለው ማለት ነው ለኤርትራ ብቻ ሳይሆን ለከባቢውም በሱዳንም እንደዚሁ በጅቡቲም እንደዚሁ ዲሞክራቲክ የሆነ ሀገራት ሲፈጠሩ ለሌሎቹ ደግሞ እንተገኝ ይሆናሉ ማለት ነው እና የኢትዮጵያ ኢንስቲቱሽናላይዝድ ሆኖ ዲሞክራቲክ ሆኖ ህዝብ የሚመራው ለምሳሌ፣ አግሪመንት ሲደረጉ የታወቁ አግሪመንት ለምሳሌ፣ ከዚህ በፊት በኤርትራና በኢትዮጵያ የነበረው ግንኙነት በመለስና በእስያስ በነበረው ግንኙነት እንደዚህ አሁን ከአብይና እስያስ ያለው ግንኙነት በጣም የተመሳሰለ ነው። እና በአንድ ሰው የሚመራ ሊሆን በጣም አደገኛ ሊሆን ይችላል። ስለዚህ ኢትዮጵያ ዲሞክራሲያዊት ብትሆን እኛ በጣም እንመኛለን። በሌላ በኩል እርሶ እንደ አንድ ዜጋ ለኤርትራ የወደፊት ጠፈንታ ያለዎት ህልም ምንድን ነው? በጻፎ ላይ እንዳነሱት ያልተፈታ ህልም ብለዋል። ምን አይነት ህልም እውን እንዲሆን ነው የሚያስቡት? በግል እንደ ዜጋ ህልምዎ ምንድን ነው? እኔ የምመኘው ህልሜም ኤርትራ ይህም ህልም እውን ይሆናል ብዬ አምናለሁ ዲሞክራቲክ የሆነ ነጻ የሆነ ህዝቦቿ ራሳቸውን በራሳቸው የሚያስተዳድሩበት መሰል አግኝተው በሰላም ከራሳቸውና ከጎረቤታቸው የሚኖሩበት ሀገር እንድትሆን ነው ህልሜ እና ከሌሎች አገሮች ጥልዋን እንድታደርግና በህዝብ ለህዝብ የተመሰረተ ግንኙነት እንድትፈጥር ነው ህልሜ። መልካም ዶክተር መሀመድ ከይር ኦማር ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። እና መጽሐፉን ፊዚካል መጽሐፍ ወይም ደግሞ ኢቡክን ኢቡክ ደሞ አለ ለሰው ሲገዛው ኢሚዲትሊ ዳውንሎድ የሚሆን በአማዞን እና በሉሉ ዶት ኮም ይገኛል። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስ ቢ ኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስ ቢ ኤስ ዶት ኮም ዶት ዩ አምሃሪክን ይጎብኙ።